በአማራ ክልል ዋግምራ ብሔረሰብ አስተዳደር ዞን ባለፈው ክረምት በሶስት ወረዳዎች በደረሰው የተፈጥሮ አደጋ ሰዎች መሞታቸውን፣ የቤት እንስሳትና ሰብል በጎርፍ መወሰዱን፣ ይህንን ተከትሎ የአካባቢው አርሶ አደሮች ለከፋ ጉዳት መዳረጋቸውን በመንግስትና ግብረሰናይ ድርጅቶች የተደረገው የዳሰሳ ጥናት ማረጋገጡን የዞኑ አደጋ መከላከልና ምግብ ዋስትና ማስተባበሪያ ጽህፈት ቤት ገልጸዋል። የጽህፈት ቤቱ ኃላፊ አቶ ምህረት መላክ ከአሜሪካ ድምጽ ጋር በነበራቸው ቆይታ ባለፈው ክረምት በነበረው የተፈጥሮ አደጋ በዞኑ ውስጥ በሚገኙ ሶስት ደጋማ ወረዳዎች ላይ ከፍተኛ ውድመት ደርሷል ብለዋል። በደሀና ዝቋላና ጻግብዥ ወረዳዎች የደረሰው የጎርፍ የመሬት መንሸራተትና የበረዶ አደጋዎች ሰዎችን ገድሏል ማሳዎችንም አውድሟል። የደረሰውን ጉዳት መነሻ በማድረግ በዞኑ ውስጥ የሚገኙ ከ14 በላይ መንግስታዊና መንግስታዊ ያልሆኑ ድርጅቶች ከ49 ሺህ ሄክታር መሬት በላይ የተሸፈነው ሰብል ሙሉ በሙሉ መውደሙን በጥናታቸው ማረጋገጣቸውን አቶ ምህረት ተናግረዋል። ወደ አርባ አራት ሰዎች ተከል ቤላ ጎርፍ የወሰዳቸውን ሰዎች ጨምሮ ወደ ሰባት መቶ ሰላሳ አንድ እንስሳቶች ከቦታ ቦታ ሲንቀሳቀሱ በጣም በርከት ያሉ የመስሎ መሰረተ ልማቶች ጨምሮ አጠቃላይ ተቋማት ሀምሳ አንድ አካባቢ ወደ ሁለት መቶ ሰባ አንድ የሚሆኑ የአርሶ አደር ቤቶች እነዚህም በንብረት ደረጃ ጎርፉም የመሬት መንሸራተቱም አውድሟለኝ። እና መስከረም ሰባት ድረስ የዘነበ ዝናብ በጣም ከፍተኛ የሆነ በረዶ የጣለበት ስለነበረ እንደ ዞን ወደ አርባ ዘጠኝ ሺ አንድ መቶ ስልሳ አምስት ሄክታር መሬት ሰብሉም ከጥቅሞች ሆኗል። መሬቱም በጣም በአብዛኛው ቀጣይ ላይ ታረስ ይችላል የሚል ማያጠኞች ሪኮመንዴሽን አለ። በዚህ ማሳ ይሸፈን የነበረ ተጋላጭ ተጠቅሞ ወደ ሁለት መቶ አርባ ሁለት ሺ አካባቢ ማህበረሰብ ይሄ ማሳ በተገቢ መንገድ የምትባለ መስጠቱ እነዚህ ሰዎች ተጋላጭ ሆነዋል። በዞኑ በተከሰተው የተፈጥሮ አደጋ ከፍተኛ ጉዳት በደረሰበት ዳህና ወረዳ በ አስራ ስድስት ሺህ ሄክታር መሬት ላይ የሚገኝ ሰብል በጎርፍ በመወሰዱ ከአንድ መቶ ሰባት ሺህ በላይ ሰዎችን ለምግብ እጥረት ማጋለጡን ኃላፊው ተናግረዋል። በወረዳው የሚዛባ ቀበሌ አስተዳዳሪ እና የአምስት ልጆች አባት ቄስ አማረ ወዳጄ አንድ ሲያርሱበት የነበረ ከብትና ሰብላቸው በጎርፍ መወሰዱን ገልጸዋል። አክለውም ሁለቱ ልጆቻቸው ቀያቸውን ለቀው ለጉልበት ስራ ወደ አላማጣ መሄዳቸውን ገልጸዋል። ባለፈው ክረምት በጎርፍ መጥለቅለቅ ያው በረዶም ጥሎ ጎርፍ መጥለቅለቅ፣ የመሬት መንሸራተት ብዙ ሰዎች ቀያቸውን ለቀው በዋሻም ተሳዎች የጋማ ከብትም የቀንድ ከብትም በግና ፍየል በጣም በከፍተኛ እዛችን ጭምር ሰውን ጭምር ሳይቀር ወደ አስራ ሁለት ሰው በጎር ፍሏል። በተረፈ ደግሞ ሰብል የሚባል በበረዶ እና በበረድ መንሸራተት ምንም ምርት ያልተገኘበት ሰብል የለም። አሁን ህዝባችን ተፈናሎ አለማጣ፣ አኮረም፣ መቀሌ ይህም አውቆ ዝሞ በቃ እንግዲህ የድነን ሙት ብሎ በሙሉ ሁልክ በሏል። ህዝብ የለሚያስ ቀበሌያችን ባለፈው እስከ ህዳር አስራ ዘጠኝ ማለት ነው ዘጠኝ መቶ ስልሳ ዘጠኝ ህዝብ በአንድ ጊዜ ነቅሎ ሄደ። አሁን ያለውን ደግሞ

ያለንበት ሁኔታ በጣም የከፋ ነው። የዋግምራ ዞን አደጋ መከላከልና ምግብ ዋስትና ማስተባበሪያ ጽሕፈት ቤት ኃላፊ አቶ ምህረት መላክ በዞኑ የደረሰውን ጉዳት ተከትሎ የክልሉ መንግስት ወደ ዞኑ ከላከው የእርዳታ እህል መካከል ሁለት ሺ ሰማንያ ያህሉ መንገድ ላይ በመዘረፉ ለተጎጂዎች በበቂ ሁኔታ እንዳልደረሰ ገልጸዋል። በቀጣይም የአካባቢው ጥበቃ ስራ ካልተሰራ መሬቱ አስቸጋሪ እንደሚሆን ጠቅሰው ለአካባቢው ልዩ ትኩረት እንዲሰጠውም ጠይቀዋል። የደሃና ወረዳ ግብርና ጽሕፈት ቤት ኃላፊ አቶ ዘነበ ማሞ በበኩላቸው የተፈጥሮ አደጋው ከ718 ሚሊዮን ብር በላይ በሚገመት መሰረተ ልማት ላይ ጉዳት አድርሷል። ከ10ሺ በላይ ሰዎችም ቀያቸውን ለቀው እንዲሄዱ አድርጓል ብለዋል። ዋናዎቹ ከስትራክቸር ወይም ከዚህ ከዋና ዋና ካፒታል ፕሮጀክቶች አኳያ የደረሰውን ጉዳት ወስደን ስናይ ወደ ሰባት መቶ አስራ ስምንት ሚሊዮን ሁለት መቶ ሰላሳ ስድስት ሺህ ስድስት መቶ ሀያ ዘጠኝ ብር ከአርባ አምስት ሳንቲም የሚጠጋ በመስኖ ቤርና ካናል በመንገድ በ እንስሳት እንዲሁም በሸድ ሌሎች የትምህርት ቤትና ከንጹህ መጠጥ ውሃ እንዲሁም ከሃይማኖት ተቋማት አኳያ መሰረት አድርጎ ጉዳት አድርሶ ያለፈበት ሁኔታ ነው። ያለም ሰው የችግር ካለፈበት በኋላ ቀዩ ላይ ተረጋግቶ መቀመጥ አልቻለም። እንደ ጥቅሉ ወስደንብናየው ከስምንት ሺ ዘጠኝ መቶ ስልሳ ሰባት በላይ ሰው ቀጣዩን ጥሎ ወደ ሌላ አካባቢ ለመሰደድ የተገደደበት ሁኔታ ነው ያለው። የሆነ ሰው ብቻ አይደለም። ለምሳሌ ትምህርታቸውን አቋርጠው ስደት ይሄዱ ወደ ሁለት ሺ ሰባት መቶ ሰላሳ አራት ተማሪዎች ትምህርታቸውን አቋርጠው ወላጆቻቸው ጋር ወደ ስደት ይሄዱ

ደክማ ነው ያለችው። እንግዲህ ሀገሬ ልሙት ብዬ ወደ ሀገሬ እየተመለስኩ ነው። ያለ ባለቤቴ ጋር መክረን ወጣነ። ጎረቤቶች ምደዋል። ሁለት ሰዎች ወደ ገዋ ሀገር የሄዱት እነሱ ሳማናገኝ መንግስት የሚያነሳን እንደው መሬት ወዳለው የሚወስደን እንደሆን። ለተጨማሪ መረጃ ለአማራ ክልል አደጋ መከላከልና ምግብ ዋስትና ኮሚሽነር ዲያቆን ተስፋው ባታብል የእጅ ስልክ ላይ ብንደውልም ስልካቸው ባለመስራቱ ምክንያት ሀሳብ አስተያየታቸውን ማካተት አልቻልንም። በዋግምራ ዞን በ2015/16 መኸር ምርት የተከሰተውን የዝናብ እጥረት ተከትሎ በ26 ወረዳዎች ውስጥ የሚኖሩ ከ400 ሺህ በላይ ሕዝብ አስቸኳይ የምግብ እህል እርዳታ እንደሚያስፈልገውና ከአንድ ነጥብ ሁለት ሚሊዮን በላይ እንስሳትን መኖ ሊቀርብላቸው እንደሚገባ ከዞኑ አደጋ መከላከልና ምግብ ዋስትና ማስተባበሪያ ጽፈት ቤት ያገኘነውን መረጃ ጠቅሰን ባለፈው ዓመት መዘገባችን ይታወሳል። ለአሜሪካ ድምጽ አስቴር ምስጋ ነው።